create the Africa. የምስራቅ አፍሪካዊቷ አገር ኬንያ በተለይም እንደ ጎርጎራውያን አቆጣጠር ከ1980ዎቹ ዓመታት መጀመሪያ ጀምሮ የግብርናና ልማት ክፍለ ኢኮኖሚያን ለማሳደግ ትኩረት ከሰጠቻቸው አበይት ዘርፎች አንዱ የሀገሪቱን የአበባ ምርት ኢንዱስትሪ እንቅስቃሴ ማሳደግ በዋናነት ተጠቃሽ ነው። ዛሬ ኬንያ ከኔዘርላንድስ፣ ኮሎምቢያና ኢኳዶር ቀጥሎ በዓለም አቀፍ ደረጃ አራተኛዋ ለዓለም ገበያ የአበባ ምርቶችን የምታቀርብ ሀገር ሆናለች። እነዚሁ ልዩ ልዩ የአበባ ምርቶቿ ደግሞ በተለይም በብሪታንያ፣ በጀርመን፣ በ በኖርዌይ በአውስትራሊያ፣ በአሜሪካ፣ በሩሲያ፣ በቻይና እና በተለያዩ የአውሮፓ ሀገራት ተፈላጊነታቸው ከጊዜ ወደ ጊዜ እየጨመረ መጥቷል። መረጃዎች እንደሚጠቁሙት በአሁን ወቅት በአበባ አቅርቦት ብቻ ከ38 በመቶ በላይ የአውሮፓ ገበያን የተቆጣጠረችው ኬንያ ከ60 በላይ ሀገራት በዓለም ዙሪያ የአበባ ምርቶቿ ተጠቃሚዎች ሆነዋል። ባለፈው ዓመት የመጀመሪያዎቹ አራት ወራት ብቻ ወደ ውጭ ከላከቻቸው የአበባ ምርቶች ከ423 ሚሊዮን ዶላር በላይ ማግኘቷም ታውቋል። ይህ ግዙፍ የቢሊዮን ዶላሮ ዎች ገበያ ኢንዱስትሪ በኬንያ ከግማሽ ሚሊዮን ለሚልቁ ዜጎች የስራ ዕድልን የፈጠረ እንዲሁም የአገሪቱን ኢኮኖሚ በከፍተኛ ሁኔታ ያሳደገ፣ ይሁን እንጂ ለምርት ግባቱ የሚያገለግሉ የኬሚካል ማዳበሪያዎችና ጸረ ተባይ መድኃኒቶች፣ የተፈጥሮ ባክቴሪያዎችና ፈንገሶች፣ እንዲሁም ወደ ወንዞችና ሀይቆች የሚለቀቁ የቆሻሻ ፍሳሾች በኬንያ የውሃ ሀብት፣ በአሳ ማስገር ምርቱ ዘርፍ፣ በሰውና በእንስሳት ሕይወት እንዲሁም በአገሪቱ ስነ ምህዳር ላይ ከፍተኛ ጉዳት የአካባቢ ብክለትና የአየር ጸባይ ለውጥን ጭምር ማስከተላቸው ነው የሚነገረው። የአበባ እርሻ ከፍተኛ የመስኖ ውሃ የሚያስፈልገው በመሆኑም ከ127 የሚልቁ በመላው ሀገሪቱ መዋለ ነዋያቸውን ያፈሰሱ አበባ አምራች ድርጅቶች በንጹህ የመጠጥ ውሃ አቅርቦቱም ላይ ይሄ ነው የማይባል ተጽዕኖ እና እጥረት ማሳደራቸው እየተነገረ ነው። ዲደብሊው በአንድ ዘገባው እንዳመለከተው በተለይም በተለምዶ የአፍሪቃ የአበባ መደብ እየተባለ የሚወደሰው እና ከግማሽ በላይ የሚልቁ የኬንያ አበባ አምራች ኢንዱስትሪዎች ማዕከል በሆነው የናይቫ ሻ ሐይቅ አውራጃ የአበባ ምርት እርሻ መስፋፋቱን ተከትሎ በውሃው የተፈጥሮ ምህዳርና በአሳ ሀብት ኢንዱስትሪው ላይ የተከሰተውን አሳሳቢ ብክለት ለመቀነስ ብሎም የአበባ ምርት ኢንዱስትሪው ንግድ ዘርፉን ብቁና አስተማማኝ ለማድረግ የጀርመኑ ዓለም አቀፍ የልማት ተራድኦ ድርጅት እና ዓለም አቀፉ የአየር ንብረት ጥበቃ ቡድን በጋራ በተመረጡ ሁለት ከተሞች በሞምባሳ እና ናኩሩ የሙከራ ፕሮጀክቶችን ጀምረዋል። በዛው በኬንያ የአበባ ምርት ኢንዱስትሪ እና ተግዳሮቶቹ ዙሪያ ያሉትን ሁነቶች በተጨባጭ ለመቃኘት ዲደብሊው በስፍራው በመገኘት የጉዳዩን ባለቤቶች በቀጥታ አነጋግሯል። የአበባ ምርቶች ለውጭ ገበያ የሚዘጋጁበት ሰፊ አዳራሽ ጥሩ ማዛ ከሩቅ መንፈስን ያውዳል። በዚህ በተንጣለለ ሰፊ ክፍል ውስጥ በመቶዎች የሚቆጠሩ ልዩ ልዩ የሚያምሩ የጽጌሬዳ አበባዎች በጠረጴዛው ላይ በአይነት በአይነቱ ተሰድረው ይታያሉ። ከፈዛዛ ቢጫ እስከ ደማቅ ብርቱካናማ፣ ከጥቁር እስከ ቀይ የጽጌሬዳ አበባ ድረስ በጥንቃቄ ጥራታቸውን እንደጠበቁ ተለይተው ተዘጋጅተዋል። የአበባ ምርት ሰራተኞቹ በአዳራሹ ውስጥ ለገበያ የተዘጋጀውን እያንዳንዱን አበባ ከሚዋጋ ሾ እና ልዩ ልዩ ተባይ ነፃ መሆኑን ይቆጣጠራሉ። ከዚህ ሌላ አትክልትን ከሚያጠቃ ፈንገስ እና ባክቴሪያ ጽዱነቱን በሚገባ አረጋግጠው በሚፈለገው መጠን ቁመታቸውን አሳጥሮ ማዘጋጀት፣ በመጨረሻም አበባዎቹ ሳይጠወልጉ እንዲቆዩ የሚረዳና ባክቴሪያን የሚከላከል ንጥረ ውሁድ በተቀላቀለበት ውሃ የተሞላ ባልዲ ውስጥ መክተት ቀዳሚ ስራቸው ነው። ይህን ሁሉ ተግባር ባለሙያዎቹ በጥንቃቄና በቅልጥፍና ያከናውናሉ። ይህ አጠቃላይ የአበባ ምርቶችን ለገበያ የማዘጋጀት ሂደት ቢበዛ 45 ደቂቃ ያህል ጊዜ ነው የሚወስደው የምርት ጥራቱን ከምንቆጣጠርባቸው ቀዝቃዛ ክፍሎች እስከ አበባዎቹ ተጠቅልለው እስከሚታሸጉበት ሂደት ድረስ ማለት ነው። የአበባ ምርቶቹ ተስማሚ የአየር ጸባይ ባለው የማቀዝቀዣ ክፍል ውስጥ ጉዳት ሳይደርስባቸው ለረዥም ጊዜ መቆየት እንደሚችሉ የምርት ተቆጣጣሪው ባለሙያው ጆሴፍ ካራንጄ ይናገራል። ይህ ደግሞ ምርቶቹ ከሚሰበሰቡባቸው የአበባ እርሻዎች ጀምሮ በዓለም ዙሪያ በትራንስፖርት አጓጉዞ ለምናቀርባቸው ገበያዎች ሳይጠወልጉና ደህንነታቸው ተጠብቆ እንዲደርሱ ለማድረግ ይረዳል ብሏል። ምርቶቹን የማዘጋጀቱ ሂደት ከ18 እስከ 20 ዲግሪ የሙቀት መጠን ባለው ክፍል ውስጥ ነው የሚከናወነው። ቀጣዩ ተግባር አበባዎቹ እንዳይበጣጠሱና ጥራታቸውም እንዳይቀንስ ከጉዞ በፊት እስከ ሁለት ዲግሪ ቅዝቃዜ ባላቸው ክፍሎች ምሽቱን እንዲቆዩ ማድረግ ነው። የአበባ ምርቶቹ ልዩ ማቀዝቀዣ ባላቸው ትላልቅ ተሽከርካሪዎች አማካኝነት ወደ አውሮፓና የተለያዩ ሀገራት በሚጓዙ አውሮፕላኖች እስኪጫኑ በማቀዝቀዣ ክፍሎች ውስጥ ማቆየት ግድ ይሆናል። ይህ ደግሞ ከፍተኛ የኤሌክትሪክ ኃይል ፍጆታን ለመጠቀም ከማስገደዱም ሌላ በኬንያ የኤሌክትሪክ ታሪፍ ክፍያ ውድ ከመሆኑ ጋር ተያይዞ በኢንዱስትሪ ላይ የ የራሱን አሉታዊ ተጽዕኖ ማስከተሉ ነው የሚጠቀሰው። በተለይ ምርቶችን ወደ ውጭ የመላኩ ሂደት እለት በዕለት ሳያቋርጥ የሚከናወን ሲሆን ወጪውም የዛኑ ያህል ይኖራል የሚሉት የዘርፉ ባለሙያዎች፣ ስለዚህም ሌላ መላ መዘየድ ግድ ሆነዋል። ሳቢነ ኮንቶስ እዛው ኬንያ የሚገኘው የፔንታል አበባዎች አምራች ኃላፊነቱ የተወሰነ ግል ድርጅት የስራ አመራር ኃላፊ ናቸው። እንደ ጎርጎራውያን በ2001 ዓ ም በኬንያ የአበባው ኢንዱስትሪ ዘርፍ ዓለም አቀፍ እውቅና ባገኘበት ዘመን ህጋዊ የውጭ ንግድ ፈቃድ አውጥ ተው እንቅስቃሴ ከጀመሩ ድርጅቶች ግንባር ቀደሙ ነው። አሁን ላይ አማራጭ የፀሐይ ኃይል ሶላር ኤነርጂን መጠቀም ጀምረናል። አካባቢያችን በሞቃታማ አካባቢ መገኘቱም አማራጭ ቴክኖሎጂውን እንድንጠቀም ረድቶናል። ከወንዞች ከምንጠቀመው የሃይድሮ ኤሌክትሪክ ኃይል በተጨማሪ የቤት ጣሪያዎች ላይ የፀሐይ ኃይል መሰብሰቢያ ዝርግ ሳህኖችን በመግጠም ለአበባ ምርቶቹ ጥራት የምንፈልገውን ሙቀትና ቅዝቃዜ ወጪን በሚቆጥብ መንገድ ማግኘት ይችለናል። ቀደም ባሉት ዓመታት የአበባ ምርት ኢንዱስትሪው እንደ አየር፣ ውሃ፣ አፈር እና ሌሎችም የተፈጥሮ ሀብቶች ላይ ያስከትል የነበረው ጉዳትና የአካባቢ መራቆት ችግር አሁን ላይ መሻሻል እያሳየ መሄዱን ነው የሚናገሩት። ኢንዱስትሪውን አሁን የደረሰበትን አጠቃላይ ለውጥና የእድገት ደረጃ ከ20 ዓመታት በፊት ከነበረው ጋር ማነጻጸር አይቻልም። የዚህም አንዱ አብይ ምክንያት በተለይም በአውሮፓ ያሉ ዋና ደንበኞቻችን የአበባ ምርቶቻችንን በምን አይነት ሁኔታ እንደምናመርት የማወቅ ፍላጎታቸው እየጨመረ መምጣቱ ነው። ይህም በተፈጥሮ ሀብት አጠቃቀምና እንክብካቤ ላይ ደረጃቸውን የጠበቁና የተሻሻሉ አሰራሮችን እንድንከተል እንዲሁም የኬሚካል የውሃና የኢነርጂ አጠቃቀማችንን እንድናሻሽል ትልቅ አቅምና ጉልበት ፈጥሮልናል። የኬንያ የአበባ አምራች ኢንዱስትሪው ዘርፍ ምክር ቤት ኃላፊ ክሌመንት ቱልስ 80 በመቶ የሚሆነውን የኬንያ የእርሻ መሬት የሚያለሙ ከ120 የሚልቁ የአገሪቱ አበባ አምራች ድርጅቶች የመሰረቱት ማህበር መሪ ናቸው። በምክር ቤቱ ዋና ተቆጣጣሪ ኦዲተር በርናንድ ኒያምቤንግ የሚመራው ቡድን በበኩሉ የተፈጥሮና አካባቢ ጥበቃን ለማጠናከር የማህበሩ አባላት የፍሳሽ ቆሻሻ አወጋገድ ደንቦችን ማክበራቸውንና ደረጃቸውን የጠበቁ ምርቶች ለገበያ ማቅረባቸውን በየጊዜ የጊዜው ምርመራና ክትትል ያካሂዳል። በኬንያ የቢሊዮኖች ዶላር ኢንዱስትሪ የሆነው ግዙፉ የአበባ ምርት ልማት ለገበያ ከመቅረቡ አስቀድሞ አያሌ ፈታኝ ችግሮች እንደሚገጥሙትም ነው የማህበሩ አባላት የሚገልጹት። ሳቢነ ኮንቶስ የፔንቶል አበባዎች አምራች ድርጅት ኃላፊ፣ የፈንገስ በሽታዎች ልክ ጸረ ሰብል ተባዮች እንደሚያደርሱት ጥፋት ሁሉ ለአበባ ምርቶችም እጅግ አደገኛ መሆናቸውን ይጠቅሳሉ። እናም ያለ ጸረ ተባይ መድኃኒቶች አበባዎች ሕልውና አይኖራቸውም ነው የሚሉት። የምርት ክፍል ኃላፊው ፒተር ኦቴኖ ግን ከዚህ በተቃራኒው የኬሚካል መድኃኒቶች ከጥቅማቸው ጉዳታቸው ስለሚያመዝን አማራጭ ዘዴዎችን እንጠቀማለን ብለዋል። እያንዳንዱ እያንዳንዱ የሚረጭ ኬሚካል በአበባዎች ላይም ይሁን በአካባቢ ላይ ከፍተኛ አሉታዊ ጉዳት ያስከትላል። በመሆኑም በተቻለ መጠን በተወሰነ መጠን ነው ለመጠቀም የምንሞክረው። ከዚህ ውጭ ጠቃሚ ነፍሳትን፣ እንዲሁም ሌሎች ተባዮችንና ተሐዋስያንን በሽታዎችን ለመዋጋት እንጠቀማለን። ኬንያ በአበባ ምርት ኢንዱስትሪው ዘርፍ ከፍተኛ ገቢና ጥቅም የምታገኝ አገር ትሁን እንጂ በተፈጥሮ ሀብትና በምህዳሩ ላይ እያስከተለ የሚገኘውም ችግር እንዲሁ አሳሳቢ እየሆነ መጥቷል። በዛው በኬንያ የሚገኙ አነስተኛ አምራች ገበሬዎችና የአካባቢ ጥበቃ ተሟጋችና ባለሙያው ጃኮብ ክሪሚን አሁንም የአበባ ምርት ኢንዱስትሪ ማህበሩም ሆነ ሕግ አስከባሪው ዘርፉ በማህበረሰቡ ጤናም ሆነ በተፈጥሮ ምህዳሩ ላይ ጉዳት ሳይደርስ የልማት እንቅስቃሴው ስርዓትን አክብሮ እንዲመራ በአበባ እርሻ ልማት ውስጥ ተቀጥረው አገልግሎት ለሚሰጡ ሰራተኞች ደህንነትም ሆነ አሳሳቢ እየሆነ ለመጣው የተፈጥሮና አካባቢ ጥበቃ ጉዳይም ልዩ ትኩረት እንዲሰጠው ነው ደጋግመው የሚያሳስቡት።